የኢህአደግ የስራ አስፈጻሚ ኮሚቴ ቅዳሜ ባካሄደው ስብሰባ የስካሁኑ የምርጫ ሂደት ወሳኝ የምርጫ ቅድመ ሁኔታዎችን አሟልቷል ብሏል። ሂደቱ ፍትሀዊና ዲሞክራሲያዊ እንዲሁም ሰላማዊ መሆኑን የገለጠው ኢህአደግ በቀረው ጊዜም ተጠናክሮ እንደሚቀጥል አስታውቋል። በሌላ የምርጫ ዜናም ግንቦት አስራ ስድስት ስለሚካሄደው ምርጫ የድምጽ አሰጣት ሂደት ገለጻ ተደርጓል። እስክንድር ፍሬው ዝርዝሩ ልኳል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የስራ አስፈጻሚ ኮሚቴ ያካሄደው ስብሰባ መደበኛ መሆኑ ተገልጿል። ሊካሄድ አንድ ሳምንት የቀረው የኢትዮጵያ አጠቃላይ ምርጫ ግን ከዋነኛ ትኩረቶቹ አንዱ እንደነበር በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው የድርጅቱ መግለጫ አመልክቷል። እናም በግንባሩ ሊቀመንበር በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተመራው ስብሰባ የእስካሁኑን የምርጫ ሂደት ገምግሟል። ኢህአዴግና የሚመራው መንግስት ምርጫው ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊና የህዝቡን አመኔታ ያገኝ እንዲሆን ስትራቴጂ ነድፈው እንደነበር በመግለጫው ተጠቁሟል። የዚህ ስትራቴጂ የእስካሁን አፈጻጸምም ስኬታማ መሆኑን የስራ አስፈጻሚ ኮሚቴው መግለጫ አመልክቷል። ህዝቡ በነቂስ በመውጣት ለመራጭነት ተመዝግበዋል የምርጫ ታዛቢ ወኪሎቹንም በዲሞክራሲያዊ መንገድ መርጧል ያለው ኢህአዴግ ይህ ሂደት ከፍተኛ ተሳትፎ የታየበት መሆኑን አስረድቷል። ወሳኝ የምርጫ ቅድመ ሁኔታዎችንም አሟልቷል ብሏል። በምርጫው ለሚሳተፉ ፓርቲዎች ምቹ የፖለቲካ ምህዳር ከመፍጠር አንጻር የተሰሩ ስራዎችም ስኬታማ መሆናቸውን ነው የገመገመው። ሌሎች ነጥቦችንም በማሳያነት ጠቅሷል። እስካሁኑ የምርጫ ሂደት በአጠቃላይ ፍትሐዊ ዲሞክራሲያዊና ሰላማዊ በሆነ ሁኔታ የተካሄደ መሆኑንም ጠቁሟል። በቀሪው ጊዜም ተጠናክሮ እንደሚቀጥል አስታውቋል። የምርጫውን ፍትሐዊነት፣ ዴሞክራሲያዊነትና ሰላማዊነት ለማወቅ የሚደረገውን ማንኛውንም ሙከራ ለማክሸፍ መንግስት ዝግጁ ነው ሲልም ኢህአዴግ በመግለጫው አመልክቷል። የምርጫው ሂደት ይታወካል በሚል የሚነሳ ውዥንብርም ተጨባጭነት የለውም ብሏል። የኢህአዴግ ስራ አስፈጻሚ ኮሚቴ በተያያዘ የምርጫ ዜና ካርድ ለወሰዱ መራጮች ዛሬ የድምፅ አስጣት ሂደት ገለጻ ተደርጓል። በብሔራዊ የምርጫ ቦርድ በወጣው የጊዜ ሰሌዳ መሰረት በአዲስ አበባና በመላው ሀገሪቱ በሚገኙ ወረዳዎችና የምርጫ ጣቢያዎች የተካሄደው ገለጻ መራጮችን ልክ የዛሬ ሳምንት ለሚካሄደው የድምፅ አሰጣጥ የሚያዘጋጅ መሆኑ ተገልጿል። በቂርቆስ ክፍለ ከተማ የወረዳ ሶስት ምርጫ አስተባባሪ አቶ አየለ ቢረጋ ይህንኑን የሚያብራሩት በዛሬው ቀን ምርጫውን በተመለከተ ሳምንት የሚደረገውን ምርጫ በተመለከተ መራጮች እንዴት ድምፅ መስጠት እንደሚችሉ ድምጻቸው ዋጋ አልባ እንዳይሆን መጠንቀቅ ያለባቸው ከአስራ ሁለቱ ፓርቲዎች የሚፈልጉትን እነሱ ያገለግለናል ብሎ የሚሉት ላይ የኤክስ ወይንም የጣት አሻራ ምልክት በማድረግ እንዲመርጡ ማብራሪያ በሰፊው ተሰጥቷል። ድምጻቸው እንዳይበላሽ የተበላሸካ ወረቀት ቢሆን እንኳን ድምጽ ሰጥተው ወደ ኮረጆ ከመግባ ከሞት በፊት ችግር ካለበት ድምፄ ወረቀቴ ተበላሽቶብኛል ብለው ካመጡ ሌላ እንደሚሰጣቸው ተገልጿቸዋል። ወዲያውኑ ጠካላቸዋል። የዛሬ ሳምንት እሁድ የሚደረገውን እንዴ ነው የምታደረጉት? እሁድ በጠንቃቄ አድርጉት የሚል ስራ ልክ የምርጫው ስነ ስርዓት ከመደረጉ በ የወጣ ፕሮግራም አለ። በዛሬው ቀን በግንቦት አስራ ስድስት ለሚደረገው ምርጫ ህዝቡ ድምጽ የሚሰጥበት ሁኔታ ምርጫ ቦርዱ ብቻ ድምጽ መስጫ ወረቀቱን በሚመስለው ወረቀት ላይ እንዴት አድርጎ ምርጥ ድምጽ መስጠት እንዳለበት ይገልጻል ማለት ነው። ያንን ማድረግ ነው። በወቅቱ ህዝቡ የድምጹን መስጠት እንዴት እንዳለበት በስንት ሰዓት ምርጫ ጣቢያዎች ክፍት እንደሚሆኑ፣ ከ12 ሰዓት ጀምሮ ምርጫ ጣቢያዎች ክፍት እንደሚሆኑ፣ ከዛ በፊት የህዝብ ታዛቢዎችና የምርጫ አስፈጻሚ ገብተው አስፈላጊው ነገር እንደሚደረግ ሁኔታዎችን እንደሚያመቻችሁ ተነጋግረናል። ይህንን ነው እንግዲህ ይህንን ከገለጽንላቸው በኋላ በእለቱ የተጓደሉ የምርጫ አስፈጻሚዎችም በዛሬ ማን የምርጫ የህዝብ ታዛቢዎች የህዝብ ታዛቢዎች የተጓደሉ አስራ ሁለት የህዝብ ታዛቢ ነበሩ። ለየምርጫ ጥቢያው እንደሱ ምርጫ ህዝቡ አድርጓል። በስራም ምክንያት የተጓደሉ ናቸው። በተለያየ ምክንያት ከስራ እዚህ ተመርጠው አሁን ካገለገሉ በኋላ ከዛ ወደዚህ በተለያየ ምክንያት ለመሳተፍ ነው ያልቻሉ ያልቻሉ ሰዎችን በእነሱ ምትክ በወቅቱም ደግሞ በፊት ከተመረጡ ያልመጡ ሰዎችን በየጣቢያው ላይ እነሱን ለይተን አምስት አምስት በማድረግ እንዲሟሉ ለማድረግ ጥረት ተደርጓል። ምርጫ ህዝቡ አከናውኗል። ይሄን አድርገን ነው የተለያየ አምስተኛው የኢትዮጵያ አጠቃላይ ምርጫ የድምጽ መስጫ ቀን ልክ የዛሬ ሳምንት ሲሆን ቅስቀሳ የሚያበቃው ደግሞ ከአምስት ቀናት በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አዲስ አበባ